ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ ከሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥቅምት 24 2005 ዓ ም ፕሮግራሙን ጀመረ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ቴሌላይም ባክ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። ሶማሊያ ውስጥ ሁለት አጥፍቶ ጠፊዎች በአንድ የብሪታንያ ዜጋ የሆኑ የሀገሪቱ ተወላጅ ንብረት የሆነ ሌላ የምግብ ቤት ኢላማ ያደረገ የሚመስል የቦምብ ጥቃት አደረሱ። ቪሌጅ ሬስቶራንት በሚባል ሞቃዲሾ ውስጥ የሚገኝ ምግብ ቤት ዛሬ በደረሱት ሁለት የቦምብ ጥቃቶች ሁለቱ አጥፍቶ ጠፊዎች ናቸው የተባሉትና ሌሎች ሁለት ሰዎች ተገድለዋል። ሁለቱ ህንጻው አትገቡም ብሎ አጥቂዎቹን የከለከለው ዘበኛና ሌላው አንድ ሲቪል እንደሆኑ ታውቋል። ምግብ ቤቱ በመንግስት ባለስልጣናት በጋዜጠኞችና በፖለቲካ ሰዎች የሚዘወተር እንደሆነ ተነግሯል። በመስከረም ወርም እንዲሁ በእኚሁ ሰውና በሌላ ሸሪካቸው የሌላ ሸሪካቸው ንብረት የሆነ ሌላ ቪሌጅ ሬስቶራንት የተባለ መብል ቤት ላይ የደረሰ አጥፍቶ ጠፊ ጥቃት 15 ሰዎች መግደሉ ይታወሳል። ከሞቱት ውስጥ ቢያንስ ሶስቱ ጋዜጠኞች ሲሆኑ አንደኛው እንደውም የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ኃላፊ ነው። በሶማሊያ ያለው የአፍሪካ ህብረት ሰላም አስከባሪ ኃይል አሚሶም በመጀመሪያው ጥቃት የአልሸባብን ሸማቂዎች መጠርጠሩ ይታወሳል። የናይጄሪያ የጸጥታ ኃይሎች አንድ የቱርክ ሰው የጠለፉ ተብለው የተጠረጠሩ ሰዎች የተደበቁበትን ስፍራ ወረው ሲያበቁ ባደረሱት ጥቃት አስራ አራት ሰዎች ገደሉ። ፖሊሶች እንደገለጡት ጥቃቱ የደረሰው ትናንትና አርብ በነዳጅ ዘይት የከበረች በሆነችው በሪቨርስ ክፍለ ግዛት ሲሆን በዚያ አካባቢ የሚንቀሳቀሱ ነውጠኞች በተከታታይ ጠለፋ፣ ዘረፋና ሌላም ጥቃት በመፈጸም ሲወነጀሉ የቆዩ መሆናቸውን የሀገሪቱ ባለስልጣናት ጠቁመዋል። የፈረንሳይ የዜና ወኪል የተጠለፉት የቱርክ ተወላጅ ለጠላፊዎቹ ማስለቀቂያ ከተከፈለ በኋላ እንደተለቀቁ ገልጿል። ይህ በዚህ እንዳለ እማኞች እንደተናገሩት የናይጄሪያ ወታደሮች በማይዱጉሪ ከተማ የሚበዙት ወጣት ወንዶች የሆኑ ከአርባ የሚበልጡ ሰዎችን በጥይት ገድለዋል ተብሏል። ከተማዋ ቦኮሃራም የሚባለው ጽንፈኛ ቡድን ጠንካራ ይዞታ እንደሆነች ይታወቃል። የከተማዋ ነዋሪዎች እንዳሉት ከናይጄሪያ ጣምራ ግብረ ኃይል የሆኑ ወታደሮች ሰዎቹን የገደሏቸው በተለያዩ የከተማዋ አካባቢዎች ከትናንትና በስቲያ ሐሙስ ሌሊት ባደረሱ ጥቃት ነው። አንድ የከተማዋ የአስከሬን ማሳረፊያ ቤት ሰራተኛ ለቪኦኤ እንዳለው ትናንት አርብ ጠዋት ስራ ሲገባ ከአርባ የሚበልጡ አስከሬኖችን አግኝቷል። ባለፈው ወር ኒጀር ውስጥ በተጠርጣሪ የአልቃይዳ ነውጠኞች ተጠልፍተው የነበሩ አምስት አፍሪካውያን የእርዳታ ሰራተኞች መለቀቃቸውን የሀገሪቱ ባለስልጣናት ገልጠዋል ቤፌን እና ሄልት አለርት የተባሉ የእርዳታ ድርጅቶች እንዳሉት ሰራተኞቹ ዛሬ ቅዳሜ ኒጀርን ከማሊ በሚያዋስነው ድንበር ላይ ነው የተለቀቁት ስድስት ስድስተኛው ሰራተኛ በጠለፋው ወቅት በጥይት ተመቶ ቆስሎ ከቆየ በኋላ ህይወቱ አልፏል በዚህ በዩናይትድ ስቴትስ ምስራቃዊ ጠረፍ ግዛቶቿን ክፉኛ የመታውን የአትላንቲክ ውቅያኖስ ከባድ ዝናባዘል ማዕበል ተከትሎ አሁንም በርካታ የኒውዮርክ ነዋሪዎች ኤሌክትሪክ ኃይል፣ ማሞቂያና ምግብን የመሳሰሉ ወሳኝ አቅርቦቶችን እንደተቸገሩ ናቸው። ዛሬ የሀገሪቱ ፕሬዚደንት ባራክ ኦባማ ለኒውዮርክ፣ ኒውጀርሲ፣ ከኔትኬት እና ሌሎች አካባቢዎች መሰረታዊ አስፈላጊ አቅርቦቶችን አግኝተው ወደ ወትረዋዊ ኑሯቸው እንዲመለሱ ለማድረግ ብዙ ስራ ይጠይቃል ብለዋል። ለዚህ ቀውስ መፍትሄ መፈለግ ግን ቁጥር አንድ ቅድሚያ ትኩረታቸው እንደሆነ ፕሬዚደንቱ አስረድተዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13625 ኪሎ ሄርስ በ25 ሜትር ባንድ በ11905 ኪሎ ሄርስ እንዲሁም በ31 ሜትር ባንድ በ9320 በ9485 እና በ9860 ኪሎ ሄርስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 24 2005 ዓመተ ምሕረት ምሽት ፕሮግራም ነው። በእንግሊዝኛ የሚወጣው ሳምንታዊው ሪፖርተር ጋዜጣ ባለፈው ቅዳሜ እትሙ የኢትዮጵያ የበጎ አድራጎት ድርጅቶችና ማኅበራት ኤጀንሲ መንግሥታዊ ያልሆኑ አስር ድርጅቶችን እንደዘጋና 476 የሚሆኑትን እንዳስጠነቀቀ ያወጣውን ጽሑፍ ተከትሎ ተዘጉ ስለተባሉ ሁለት ድርጅቶች የእስላማዊ ሃይማኖት ጥናት ማዕከልና የአወሊያ የትምህርት ተቋም ላይ ዘገባ ማቅረባችን ይታወሳል። በዚያ ዘገባ የበጎ አድራጎት ድርጅቶችና ማኅበራት ኤጀንሲ የሕዝብ ግንኙነት ከፍተኛ ኃላፊ የሆኑት አቶ አህመድ ሰይድ በተለይ የአወልያ ተቋምን መዘጋት አስተባብለው የተዘጉት ድርጅቶች የትኞቹ እንደሆኑና የተዘጉበትንም ምክንያት ማብራራታቸው አይዘነጋም። ቀጥሎ በሚቀርበው የዝግጅቱ ቀሪ ክፍል አቶ አህመድ ኤጀንሲው መንግሥታዊ ያልሆኑ ድርጅቶችን የሚመዘገብባቸውን መስፈርቶችና ስለ ተዘጉ ሌሎች የሰብአዊ መብቶችና ማኅበራዊ ሥራ ድርጅቶች የሚያብራራሉ። ትዝታ በላቸው ነት ያነጋግረቻቸው አቶ አህመድ፣ እስቲ የሃይማኖት ጉዳይ ከሚሰሩ መንግስታዊ ያልሆኑ ድርጅቶች እወጣ እንበልና በሰብአዊ መብት ጉዳዮችና ማህበራዊ ማህበራዊ ጉዳዮች ላይ ባተኮሩ ድርጅቶች ደግሞ ነጻ በሆኑ ድርጅቶችን እንመልከት። በቅርቡ የኢትዮጵያ ከፍተኛው ፍርድ ቤት ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ወይንም በኋላ ሰመጉ የሰብአዊ መብቶች ጉባኤ ብሎ ስሙን እንዲቀይር የተደረገው እንዲሁም የኢትዮጵያ ሴቶች የህግ ባለሙያዎች ማህበር ከፍተኛው ፍርድ ቤት በእነሱ ላይ ፈርዶ በአጠቃላይ እስከ 16 ሚሊዮን ብር ነጥቋቸዋል። ይሄን ይሄንን የሚመለከቱ የውጭ ታዛቢዎች እንዲሁም አገር ውስጥ ያሉ ተቃዋሚዎች መንግስት ነጻ ለሆኑ ሰብአዊ መብት መከበር የቆሙ ወይንም ማህበራዊ ጉዳዮች ለሆኑ የቆሙ ድርጅቶችን እየተቀናቀነ ነው ይላሉ። የእናንተ ድርጅት ምን ሚና አለው? እነዚህን ድርጅቶች በማዘጋት ወይንም ንብረታቸውን በማስወረስ። እንግዲህ ጥሩ፣ ይሄ አዋጁ የወጣው የተለያዩ በትንሹ ሶስት ዓላማዎች አሉት። እንግዲህ አዋጁ ከዚህ በፊት ወጥ የሆነ ሁሉን አቀፍ የሆነ የህግ ማዕቀፍ አልነበረም። እነዚህ በጎ አድራጎት ድርጅቶችና ማህበራትን የሚያስተዳድር የህግ ማዕቀፍ ባለመኖሩ በሁለት ሺ አንድ የካቲት ወር አካባቢ ላይ የበጎ አድራጎት ድርጅቶችና ማህበራት አዋጅ ወጥቷል። ከነዚህ ውስጥ አላማዎች አሉት። የኤጀንሲው አላማ እንግዲህ የበጎ አድራጎት ድርጅቶችና ማህበራት እንዲስፋፉና ተልእኳቸውን በህግ መሰረት እንዲወጡ ማስቻልና ማበረታታት ነው አንዱ። ሌላው በአሰራሮቻቸው ውስጥ ግልጽነትና ተጠያቂነት የሰፈነበት እንዲሆን ማድረግ ነው። እነዚህ የበጎ አድራጎት ድርጅቶችና ማህበራት ይህንን አላማ ይዘው እንዲንቀሳቀሱ የሚያደርግ አዋጅ ነው። ሌላው የአዋጁ ዋንኛው ዋነኛው ምሰሶ ደግሞ እነዚህ በጎ አድራጎቶችና ማህበራት ከዚህ በፊት ሁሉንም አይነት ስራዎች ቀላቅለው ይሰሩ የነበረበት ሁኔታ ነበረ። ያንን የሚያስወግድና የሚያስቀር ነው። ማህበርና በጎ አድራጎትን ለይቶ የማይሄድ ህግ ነበር ከዚህ በፊት የነበረ ነገር ግን እነዚህን ነገሮች ለይቶ የሚሄድ በመሆኑ የበጎ አድራጎት ስራዎች ለሶስተኛ ወገን የሚሰሩ የማህበር ስራዎች ደግሞ ለአባላት ጥቅም የሚሰጡና የሚሰሩ እንደሆኑ ለይቶ የሚሄድ ነው። ሌላው ደግሞ የልማትና የሃይማኖት ወይም የፖለቲካ ስራዎች ፖለቲካዊነት የሆኑ ስራዎችን ለይቶ የሚሄድ አዋጅ ነው። በዚህ መሰረት እነዚህ ሁለት የበጎ አድራጎት ድርጅቶች ከአዋጁ በፊት ተመዝግበው ይሰሩ ነበር። ይሰሩ የነበሩትም ደግሞ በአብዛኛው ፖለቲካዊ በሆኑና የመብት ጉዳዮች ላይ ይሰሩ ነበረ ህግን የማስፋፋት ጾታ፣ በብሔር ብሔረሰቦች፣ በሰብአዊ መብት፣ በዲሞክራሲ በመሳሰሉት ላይ ይሰሩ የነበረና የፍትህ የህግ ማስፈጸም አገልግሎት እንዲጠናከር የማድረግ ስራዎች ላይ ይሰሩ የነበሩ ናቸው። ከአዋጁ በኋላ ግን እነዚህ ድርጅቶች ራሳቸውን ከየትኛው ወገን መድበው መስራት እንዳለባቸው እንዲያቀርቡ ተደርገዋል። በዳግም ምዝገባ ወቅት የዳግም ምዝገባ ወቅት እንግዲህ ኢትዮጵያዊ ማህበር ኢትዮጵያዊ በጎ አድራጎት ድርጅት ነን ካሉ ይዘው የነበሩትን አላማ መቀጠል እንደሚችሉ ነገር ግን ከውጪ ከአስር ፐርሰንት በላይ ደግሞ ከውጪ የሚገኝ ገቢን መጠቀም እንደማይችሉ አይ በነዚህ ስራዎች አላማዎቻችን ከአዋጁ በፊት አላማዎች የነበሩንን አላማዎች ይዘን አንቀጥልም፣ ነገር ግን በልማት ስራዎች ላይ እንሰራለን ብለው ደግሞ ቢቀርቡ ኖሮ ወደ ኢትዮጵያ ነዋሪዎች በጎ አድራጎት ድርጅት ወደሚባለው ወይ ዘጠና ፐርሰንት ወይም መቶ ፐርሰንት ከውጭ አግኝተው መስራት የሚችሉበት እድል ተፈጥሮላቸዋል። እነዚህ ሁለት ድርጅቶች ግን በወቅቱ የመረጡትና የራሳቸው ምርጫ የሆነው በእነዚህ በህግ በማስከበርና በፖለቲካዊ በሆኑ የጉድ ገቨርናንስ የመልካም አስተዳደር ማለት ነው፣ በዲሞክራሲ በእነዚህ ጉዳዮች ላይ ለመስራት ከፈለጉ ግን ከዚህ ቀደም ከአዋጁ በፊት ይዘውት የነበረው ሀብትና ንብረት ከውጪ የተሰበሰበው ከእነሱ ጋር አብሮ መዛወር እንዳይ እንደማይችል በማሳወቅ የዳግም ምዝገባውን ተመዝግበዋል። እንግዲህ ከዚህ በኋላ ነው ክርክሮ የመጣው። እነዚህ ድርጅቶች አዋጁ ከጸደቀ በኋላ ለአንድ አመት የችሮታ ጊዜ ነበረ። በዚህ በአንድ አመት የችሮታ ጊዜ ውስጥ ከውጭ ገንዘብ ሰብስበው የነበረውን ሀብት እንዲጠቀሙበትና ስራ ላይ እንዲያውሉት እድል ተሰጥቷቸዋል። ነገር ግን እነዚህ ሁለት ድርጅቶች እሱም ተግባራዊ ማድረግ አልቻሉም። ስለዚህ በተሰጣቸው የችሮታ ጊዜ ውስጥ ማቅረብና መፈጸምና ያንን ገንዘብ ስራ ላይ ማዋል ባለመቻላቸው የኢትዮጵያ በጎ አድራጎት ድርጅት ሆነው ለመስራት የወሰኑ ስለሆነ አላማቸው ደግሞ በሕግ ማስፈጸም እና በዲሞክራሲያዊ በሰብአዊ መብት ዙሪያ የመስራት ስለሆነ ከውጭ ይዘው የመጡትን ገንዘብ ይዘው መስራት እና መቀጠል አይችሉም የሚል ነው። በዚህ ዙሪያ ክርክር ተነስቶ በኤጀንሲው የባንክ አካውንታቸው እንዲታገድ አድርገዋል። ከታገደም በኋላ ቅሬታ አቅርበው ቦርዱ ጉዳያቸውን ተመልክቶታል ቦርዱም ይሄንን ከመረመረ በኋላ የራሱን ውሳኔ አሳልፏል ነገር ግን የኢትዮጵያ በጎ አድራጎት ድርጅቶች ስለሆኑ ደግሞ እስከ ከፍተኛ ፍርድ ቤት ድረስ መክሰስ የሚችሉና ቅሬታቸውን ማቅረብ የሚችሉ ስለሆነ ይህም እድል ተሰጥቷቸው ከፍተኛ ፍርድ ቤት ላይም ውሳኔው ፀንቶባቸዋል። ከዛም አልፎ ደግሞ እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ሄደው ጉዳያቸው ታይቶ ይሄኛውም ውሳኔ እንዲጸናባቸው ተደርጓል አቶ አህመድ ሰይድ የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ኤጀንሲ ከፍተኛ የሕዝብ ባለስልጣን፣ በእነዚህ አሁን በተነተኗቸው ጉዳዮች ላይ ብዙ የሚቀርቡ ትችቶች አሉ፣ ከተመልካቾች ከተቃዋሚዎች። በአንድ በኩል በአንድ በኩል የኢትዮጵያ መንግስት የሰብአዊ መብት ኮሚሽን የሚባል በራሱ አቋቁሞ ይሄ የሰብአዊ መብት ኮሚሽን አገር ውስጥ በባለስልጣናት የሚጣሱ በፍትሐዊ ስርዓቱ የሚጣሱ ህጎችን በደንብ ተመልክቶ የማይተች ነው። በሌላ በኩል የኢትዮጵያ መንግስት የሀገሪቱን ንብረት ጠቅልሎ ለዚህ ለሚፈልገው ኤጀንሲ ሰጥቶ ነጻ ሆነው በህዝብ ወገን ሆነው ለሚሰሩ እንደ ሰመጉ ይሰሩ ለነበሩ ድርጅቶች ግን ከውጭ ገንዘብ የማስገባት መብት ነፍጓል። ከአስር በመቶ ፐርሰንት በላይ ከውጭ ማስገባት አትችሉም ማለት ኢትዮጵያ ውስጥ ንብረት ያለውና ለእነዚህ ድርጅቶች መለገስ የሚችል ዲታ እንደሌለ እየታወቀ ይሄ ማነቆ ነው የሚሉ አሉ። በኢትዮጵያ ሰብአዊ መብት ኮሚሽን ላይ በሚቀርበው ትችት እንዲሁም ደግሞ እንደ ሰመጉ ያሉትን ድርጅቶች ደግሞ ከጨዋታው ማስወጣትን የተመለከተ ላይ እስቲ አስተያየቶን ይስጡኝ። እንግዲህ አዋጁ ይዟቸው የመጡ ነገሮች አንዱ የሰብአዊ መብትና የልማት ስራዎችን መለየት ነው። እንግዲህ የሰብአዊ መብትና የዲሞክራሲ የመልካም አስተዳደር ስራዎች ይሰራሉ ብሎ የሚያስበው መንግስት በዜጎች ብቻ ነው ነው። ስለዚህ በዜጎች የሚሰሩ ነገሮች ደግሞ የግድ የውጭ ገንዘብ ያስፈልጋቸዋል ማለት አይደለም። አቶ አህመድ፣ መንግስት ግን ለሚሰራቸው ማናቸውም ልማታዊ ስራዎች ከባዕዳን መንግስታት እያመጣ ነው የሚሰራው፣ ከአሜሪካ መንግስት፣ ከቻይና መንግስት፣ ከተለያዩ የዓለም መንግስታት እያመጣ ነው የሚሰራው። ለሰብአዊ መብት የቆሙ ድርጅቶችም እንዲሁ ውጭ ካሉ ዜጎች ገንዘብ ለማስገባት የማይችሉበት ምክንያት ምንድን ነው? እንግዲህ እንደ እይታችን ነው አሁን ለእኛ አዋጁ ያስቀመጣቸው ጉዳዮች የሰብአዊ መብትና የልማት ስራዎችን ለይቶ የሄደበት ሁኔታ ነው ያለው። ሌላው በዋናነት የውጭ በጎ አድራጎ ድርጅቶች የሚሆኑ በሀገር ውስጥ ከውጭ ገንዘብ አግኘ አግኝተው መስራት የሚችሉ ድርጅቶች በሰብአዊ መብትና በዲሞክራሲያዊ ስራዎች ላይ አይሳተፉም። ይህ የማይሳተፉበት ምክንያት ደግሞ ገንዘብ ተጠሪነትን ያስከትላል ነው። ገንዘብ ሲሰጥ ያ የሰጠው ድርጅት ምን መስራት እንዳለባቸው ምን በምን መልኩ መፈጸም እንዳለባቸው የሚያስቀምጠው የራሱ የሆነ ተጽዕኖ አለው። ስለዚህ ሪፖርት ያቀርባሉ፣ ግዴታ አለባቸው ሪፖርት የማቅረብ። ስለዚህ ወጣም ወረደም በእነዚህ ሰብአዊ መብትና በዲሞክራሲያዊ ዙሪያ በሚሰሩ ድርጅቶች የተጠያቂነትና የተጠሪነት ግዴታ አለባቸው ገንዘብ ለሚሰጣቸው አካል ማለት ነው። አቶ አህመድ እርስዎ ህጉን እየገለጹልኝ ነው ያሉት። እንደው በተጨባጭ ግልጽ አድርጎ ለመወያየት እንደ ሰመጉ ያሉ ድርጅቶች ወይንም እንደ ኤውላ የኢትዮጵያ ሴቶች የሕግ ባለሙያዎች ድርጅት ከግለሰቦች ነው ከግለሰብ ኢትዮጵያውያን በዓለም ተሰራጭተው ካሉ ሰርቶ ከሚበሉ ኢትዮጵያውያን ነው የገንዘብ መዋጮ የሚሰጣቸው ኢትዮጵያ ውስጥ ፍትሕና ርትዕን ለማስከበር በነሱ አማካይነት የኢትዮጵያ መንግስት ላይ ተጽዕኖ ሊያደርግ ከሚችል ውጭ መንግስት አይደለም ገንዘብ የሚያገኙት። ካገኙትም ከሰብአዊ ድርጅቶች ነው የሚያገኙት። ተጽዕኖ ከተቋማት ብቻ ወይንም ከመንግስታት ከሀገራት ብቻ ይመጣል ብለን አናስብም። ተጽዕኖ ከግለሰብም ሊመጣ ይችላል። ያ የራሱ የሆነ አካሄድ አለው። ያ አይደለም አሁን የኛ ከውጭ የሚመጣ ገንዘብ ያንን የሚቀበለው አካል የተጠሪነትና የተጠያቂነት ግዴታ አለበት። ያንን ለመፈጸም ሲል ደግሞ ገንዘብ የሰጠው አካል የሚጠይቀው ነገር እና ሊፈጽምለት የሚገባው ነገር እንዳለ ተማምነው ነው የሚገቡበት። ስለዚህ ከእኛ አንጻር ዲሞክራሲ ሊመነጭ የሚችለውና የዴሞክራሲ ሴቶች ሊገነቡ የሚችሉት በሀገር ዜጎች ብቻ ነው የሚል ጽኑ እምነት ነው ያለን። ከዚህ ጋር በተያያዘ በልማት ስራዎች ላይ መሳተፍ የሚችሉበት እድል በስፋት ተፈጥሯል። ክፍተቶች፣ በመንግስት በኩል ሊሸፈኑ የማይችሉ ክፍተቶች እና ቀዳዳዎች ሊሸፈኑ የሚገባቸው የሚገባበትን እድል መፍጠር ነው። ስለዚህ እነዚህ ገንዘብ ሀገር ውስጥ ያሉ በኢትዮጵያዊነት የተመዘገቡና በነዚህ በእነዚህ በሰብአዊና በዲሞክራሲያዊ ስራዎች ላይ የሚሳተፉ የበጎ አድራጎት ድርጅቶች አንደኛ ከሀገር ውስጥ ማሰባሰብ ይችላሉ። ከሀገር ውስጥ በማሰባሰብና የዜጎችን ቁርጠኝነትና ኮሚትመንት ተግባራዊ በማድረግ ሊሰሯቸው የሚችሏቸው ጉዳዮች ናቸው። እነዚህ የዜጎች ጉዳይ ናቸው። ዜጎች በራሳቸው ሊፈቷቸውና ውጤት ሊያመጡባቸው የሚችሉ መስኮች ስለሆኑ የግድ የውጭ ገንዘብ ያስፈልጋቸዋል ማለት አይደለም የሚል ነው። ከዚህ አንጻር ካየነው እንግዲህ እነዚህ ግለሰቦች የሚሆኑ ተቋማት ከውጭ የሚሰጡት ገንዘብ የራሱ የሆነ ተጽዕኖ አለው። ስለዚህ ይሄ ተጽዕኖ ደግሞ መቀጠል የለበትም። ስለዚህ እነዚህ ገንዘቦችና ሀብቶች መምጣት ካለባቸው ደግሞ ሀገሪቱ ያለባት ክፍተቶች በርካታ የልማት ስራዎች አሉ። እነዚህ በርካታ የልማት ስራዎች ጋር መሸፈን እና ወደዛ መዋል አለበት። የዲሞክራሲ እና የሰብአዊ መብት ጉዳዮች ግን የዜጎች ጉዳዮች ናቸው። ዜጎች በራሳቸው ሊፈቷቸው እና በራሳቸው ሊገነቧቸው የሚችሉ ጉዳዮች ናቸው ብሎ ነው መንግስት የሚያምነው። እስቲ በመጨረሻ እንግዲህ የመንግስት ሰብአዊ መብት ኮሚሽን አለ አሁን ዘገባዎች እንደሚጠቁሙት ከሆነ ይህንን የመንግስት ሰብአዊ መብት ኮሚሽን በተባበሩት መንግስታት ድርጅት የተባበሩት መንግስታት የሰብአዊ መብት ኮሚሽን እውቅና እንዲሰጠው የኢትዮጵያ መንግስት ቀጠሮ ይዟል፣ ይሄንን ለማስፈጸም በሚቀጥለው ወር። በሌላ በኩል እንደ አምነስቲ ኢንተርናሽናል ያሉ እንደ ሂዩማን ራይትስ ዋች ያሉ የተለያዩ ለመብት የቆሙና ዓለም አቀፍ እውቅና ያላቸው ድርጅቶች ይሄ የሰብአዊ መብት ኮሚሽን ኃላፊነቱን ሲወጣ አያዩም፣ አገር ውስጥ በባለስልጣናት የሚካሄደውን የመብት ጥሰት ሲዘግብ፣ ሲተች ወይንም ለመብት ሲቆም አያዩም እና በዚህ ላይ ትችት ያቀርባሉ። የእርሶ አመለካከት ምንድን ነው? የኢትዮጵያ ሰብአዊ መብት ኮሚሽንን በሚመለከት እኔ አይመለከተኝም። የሚሰራቸው ስራዎች የራሱ የሆኑ አላማዎችና የራሱ የሆኑ ስልጣንና ተግባራት አሉ። በራሱ በኩል የሚመለስ ነው። ከኛ ተቋም አንጻር ግን አዋጁ ቅድምም እንደገለጽኩት ሰብአዊ መብትና የልማት ስራዎችን ለይቶ የሚሄድበት ሁኔታ ነው ያለው። ስለዚህ ሰብአዊ መብትና የዲሞክራሲ ጉዳዮች በዜጎችና በዜጎች ሀብት ብቻ የሚሰራ ነው ብለው ያምናል የልማት ስራዎች ላይ ግን ምንም ገደብ አልተጣለም ማንኛውም የውጭ ድርጅት የሚሆን የውጭ መንግስት በሚሰጠው እርዳታ ሀገር ውስጥ ያሉ የበጎ አድራጎት ድርጅቶች የልማት ስራዎችን መስራት ይችላሉ ነው እንግዲህ በተደጋጋሚ አምነስቲ ሂውማን ራይትስ የመሳሰሉት የራሳቸው የሆነ ፍላጎትና ጥቅሞች ያሏቸው እነዛን መሰረት በማድረግ አዋጁንም ሲቃወሙ ሰምተናል በተለያዩ ጊዜዎችም ክሶችን ሲያቀርቡ ቆይቷ የራሱን የሆነ ምላሾች ሰጥቷል። እኛም በራሳችን የሆኑ ምላሾችን ሰጥተናል። እንግዲህ ሁልጊዜ እነሱ የሚከራከሩለት ጉዳይ ትክክል ነው ማለት አይደለም። እነሱ ስለተከራከሩለትም የሚያስገድና እውነተኛ ነው ብሎ ማመን አይቻልም። ስለዚህ እኛ የምናየው አዋጁ ከወጣ ጊዜ ጀምሮ ምን ያህል በሀገሪቱ ውስጥ የመደራጀትና ዜጎች ተደራጅተው የሚፈልጉትን አይነት ስራና ዓላማ ለማስፈጸም ምን ያህል ውጤት አምጥቷል፣ ከዛ አንጻር ነው የምንመዝነው። ከዚህ አንጻር ካየኑ ከዚህ በፊት የነበሩ የበጎ አድራጎት ድርጅቶች በኢትዮጵያ የሀምሳ አመት ታሪክ ውስጥ በአማካይ በአመት ሰባ ስድስት ድርጅቶች ብቻ ነበር የሚመዘገቡት አሁን አዋጁ ከወጣ በኋላ ግን በአመት ከሶስት መቶ ሰማንያና እስከ አራት መቶ የሚደርሱ ድርጅቶችን እየመዘገበ ነው ይሄ ምን ያህል ፈጣን የሆነ የመደራጀት ፍላጎትና ኤጀንሲውም አዋጁም ደግሞ ከተቋቋመበት አላማ አንጻር ቀልጣፋ የሆነ አገልግሎት እየሰጠ ዜጎች እየተደራጁ መሆኑን የሚያሳይ ነው። ስለዚህ አዋጁ ከመጣ ጀምሮ ምንም አይነት ዜጎች እንዳይደራጁ የሚገድብበት ሁኔታ የለም። እንደውም ፈጣን የሆነ ከፍተኛ የሆነ ፍላጎት እያሳየ ያለበትና እኛም ያንን አገልግሎት በመስጠት ብዙ ድርጅቶች የተመዘገቡበት ሁኔታ ነው። ስለዚህ እኛ አዋጁን የምንመዝነውና የምናየው ከዚህ አንጻር ነው። ዜጎችን በትክክል ለመደራጀት እና አላማዎችን ያዳላ አይረዳም፣ የሚለውን ነው የምናየው። ከዚህ አንጻር ውጤታማንም ብለን ነው የምናስበው። እንግዲህ እንደው በመጨረሻ አቶ አህመድ አራት መቶ ሰባ ስድስት መንግስታዊ ያልሆኑ ድርጅቶች የእርስዎ መስሪያ ቤት ማስጠንቀቂያ እንደላከ ነው የሚታወቀው። እንግዲህ አሁን እርስዎ እየተመሰረቱ ነው የሚሏቸው ድርጅቶች እናንተ በምታጸድቁትና የፓርቲ አካላት የሆኑ ድርጅቶች ናቸው ማለት ነው? እንደዛ ነው ማለት አይደለም። ይሄ አዋጅ ከመውጣቱ በፊት የነበሩትን ድርጅቶች ለማየት ሞክረናል። በዳግም መዝገባ ወቅት ምን ያህል ድርጅቶች መጥተው ሊመዘገቡ ይችላሉ የሚለውን የእኛን ዝግጅት ምን ያህል መዘጋጀት እንዳለብን ሊያሳየን ስለሚችል ለማየት ሞክረን ነበር። ካየናቸው ድርጅቶች ውስጥ በአማካኝ እንግዲህ አሉ ሲባል የነበረው በጠቅላላው ከአዋጁ በፊት አሉ ሲባሉ የነበሩ ድርጅቶች ሶስት ሺህ ስምንት መቶ አካባቢ ናቸው። ነገር ግን በቀጥታ አዋጁ ከመውጣቱ በፊት ከፍትህ ሚኒስቴር ጋር ነበረ ምዝገባው የሚሰጠው። ከፍትህ ሚኒስቴር ጋር ግንኙነት የነበራቸውና ሪፖርት በማድረግ በቀጥታ ግንኙነት የነበራቸው ድርጅቶች ከአንድ ሺ ስድስት መቶ በላይ አይደሉም። ስለዚህ ይሄንን የማጣራት ስራ ከሰራም በኋላ በዛው ልክ ዝግጅት በማድረግ በወቅቱ የመጡልን ከሶስት ሺ ስምንት መቶ ይባል ከነበረው ውስጥ አንድ ሺ ስድስት መቶ ስልሳ አምስት አካባቢ ነው ሌሎቹ ጭራሽ በህይወት የሉም። አንደኛ ፈንድ አግኝተው ይሰሩ ያልነበሩ ድርጅቶች ናቸው። ሌሎች ፈቃዱን ይዘውት ዝም ብለው የተቀመጡ ድርጅቶች ነበሩ። ሌሎቹም ደግሞ በራሳቸው የፈረሱ ስለነበረ እነዚህ ድርጅቶች ብቻ መጥተው ነው የተመዘገቡት። ከዚህ በኋላ ግን አዲስ ምዝገባ ነበር በአዋጁ መሰረት። በዚህ መሰረት ባገኘነው ውጤት እንደነገርኩሽ የኢትዮጵያ የበጎ አድራጎት ድርጅቶችና ማህበራት ሁኔታ በኢትዮጵያ በሀምሳ አመት ታሪክ ውስጥ ስንመለከት በአማካይ ሰባ ስድስት ድርጅቶች ብቻ ነበር የሚመዘገቡት በአመት። ነገር ግን ይሄ አዋጅ ከወጣ በኋላ ከአራት መቶ በላይ ድርጅቶች እየተመዘገቡ ነው። ይሄን በተግባር አይተናል። ይሄ ማለት ደግሞ አዋጁ የሚያሰራ እንደሆነ ነው የሚያሳየለኛ። ነገር ግን አሁንም ተመዝግበው ወይንም በዳግም ምዝገባ የተመዘገቡት ድርጅቶች ደግሞ ምንም ጥፋት በውስጣቸው የለም ደግሞ ማለት አይደለም። የሚያጠፉ ድርጅቶች ደግሞ ይጠየቃሉ። ከዚህ አንጻር አራት መቶ ሰባ ስድስት የሚሆኑ ድርጅቶች በኦፊስ ፋይላቸውን አጣርተን የተለያዩ ግድፈቶች ያየንባቸው በወቅቱ ሪፖርት የማያቀርቡ የሰባ ሰላሳ የምንለው ሕግ አለ። ሰባ ፐርሰንቱ በቀጥታ ለተጠቃሚ የሚሄድበት፣ ሰላሳ ፐርሰንቱ ደግሞ ለተለያዩ ወጪዎቻቸው የሚጠቀሙበት። ከዚያ አንጻር ደግሞ ሳይሰሩ የነበሩ ድርጅቶች የተለያዩ የሚሰጣቸው አሳይነት አለ። እነዛን ያልፈጸሙ ድርጅቶችን ደግሞ አይተናል። እነዚህ ድርጅቶች ያሉባቸውን ችግር እንዲያስተካክሉ ማስጠንቀቂያ መጽሐፉ ምንም ችግር የለውም ከዚህ ውጭ ግን የተዘጉ ድርጅቶች ደግሞ በራሳቸው የተለያዩ ችግሮች የነበሩባቸው ናቸው። እነዚህ ድርጅቶች ደግሞ በሁለት ሺ ሶስት እና በሁለት ሺ አራት መጀመሪያ አካባቢ የተዘጉ ድርጅቶች ናቸው። ከእነዚህ ውስጥ አስር እና አስራ ሁለት የሚሆኑ ድርጅቶች ናቸው። እነዚህ ደግሞ ከፍተኛ የሆነ ጥፋት ተገኝቶባቸው ተገምግሞ በተለያዩ ተቋማት በፌዴራል መስሪያ ቤቶች ግብረ ኃይል ተቋቁሞ ጉዳያቸው ታይቶ የተዘጉ ድርጅቶች ናቸው። ስለዚህ እኛ አዋጁን ከውጤት አንጻር ነው የምንመዝነው። ውጤቱ ደግሞ በተግባር እያሳየን ያለው በርካታ ድርጅቶች እየተመዘገቡና አላማቸውን እያስፈጸሙ እንዳሉ ነው የሚያሳየው። እሺ፣ አቶ አህመድ ሰይድ የኢትዮጵያ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ከፍተኛ የህዝብ ግንኙነት ኃላፊ፣ ስለ ጊዜው አመሰግናለሁ። በአድማጮች ስም እኔም አመሰግናለሁ። እንግዳዋንና ትዝታን አመሰግናለሁ። አሁን ወደ ቀሪ ዝግጅት እናልፋለን። ለአሜሪካ ፕሬዚዳንት ምርጫ ድምፆን ስለ መስጠት አስበው ያውቃሉ? ከሆነ ዌብሳይታችን ላይ ወደ ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮም አምሐሪክ ወይም ትኩስ ዜና www.tukuszena.info ይግቡ የቪኦኤ የአፍሪቃ ቀንድ አገልግሎት ተከታዩ የአሜሪካ ፕሬዝደንት ማን እንዲሆን እርስዎ እንደሚፈልጉ ማወቅ ይሻል አሁን ምርጫው በግልጽ በሁለት ሰዎች መካከል የሚካሄድ ነው በዴሞክራቱ ፕሬዝደንት ባራክ ኦባማና በሪፐብሊካኑ ተፎካካሪያቸው ሚት ሮምኒ መካከል ይፍጠኑ ለአሜሪካ ፕሬዝደንት ዩ voanews.com/amharic www ወይም www.tukuszena.info ላይ ድምጾን ይስጡ። የፊታችን ረቡ ጥቅምት 28 ቀን በይፋን ገልጸልዎታልን። ያስታውሱ ድምጾን www.voanews.com/amharic ወይም ኮም ላይ ይስጡ። የአሜሪካን ፕሬዚደንት ይምረጡ። ዝግጅታችንን በኢንተርኔት ቪኦኤ ኒውዝ ዶት ኮም ስላሽ አምሃሪክ ወይም ትኩስ ዜና ዶት ኢንፎ ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ሞቢይ ላይ ማዳመጥ ትችላላችሁ። የሙዚቃ ቃና ይቀጥላል። ደሳለኝ መኮንን የሙዚቃ አና ጃ፣ አመሰግናለሁ ሰለሞን መስመሩን ስለለቀክልኝ ኩል የአንቶኒ ሃምልተን ዜማ ነው። To have us a real good time, and we don't have to leave in the morning. The whole day, just you and I. That's right. And it don't have to get any better. It's perfect. you in my life. If you're cool, then I'm cool. Then we're cool. Right. We don't have to worry about no groceries. We can fill up on love alone. Uh -huh. if movie. We can just sit at home and chill. Have a little role play baby. Whatever turns you on. If you're cool then I'm cool. Then we're cool. If you're cool then I'm cool. Then we're cool. With your worrying baby. Oh, oh, oh, oh. Quit your Girl. Calm your soul let me rub on your back pain on your toes let me scratch the dandruff out of your scalp picking your nose Oh boy you so nasty is all i hear you scream but you the answer to my question the eh, to my dreams you already yo killer we can call our white friends up in Miller genuine draft then kick them all out of the house take us a bath you choose all i need in this world is my ou and i'm የሚያደርጉበት የ የአንቶኒ ሀምልተን ዜማ ነው። የምሽት ፕሮግራማችንን የጀመር ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች እንደምን ሰንብታችኋል? ሳምንታዊ የክብር ሰላምታይ ከዋሽንግተን ዲሲ ደረሳችሁ። እንዴት ሰነበታችሁ? እንደምንስ ካርማችሁ? እናንተስ ጋር እንዴት ናችሁ ካላችሁ፣ እኛ ጋር በአሁኑ ሰዓት ሁለት ዋና ዋና ጉዳዮች እየተካሄዱ ነው። አንደኛው በዚህ ባሳለፍነው ሳምንት ምስራቃዊው የአሜሪካ ክፍል ከባድ አውሎ ንፋስና ኃይለኛ ዝናብ ተሸክማ በመጣች ሀሪኬን ሳንዲ ተደብድቦ እያገገመ ይገኛል። አሁንም ኒውዮርክና ኒው ጀርሲን ጨምሮ አብዛኛዎቹ የአትላንቲክ ከተሞች በውሃ እንደተጥለቀለቁ ናቸው። ሄሪኬን ሳንዲ እስካሁን ድረስ ወደ መቶ ሰባ ስምንት የሚጠጉ ሰዎችን ሕይወት እንደቀጨችና ወደ ሀምሳ ቢሊዮን ዶላር የሚገመት የንብረት ላይ ጉዳት እንዳደረሰችም ተገምቷል። ሌላው እዚህ ዩናይት ስቴት እየተካሄደ ያለው ምርጫ ነው። ፕሬዚዳንት ኦባማና ተፎካካሪያቸው ሚትራምኒ የምረጡኝ ዘመቻ ቸውን አጧጥፈው ይገኛሉ። ፕሬዚዳንት ኦባማ በእኔ አስተዳደር አገሪቷ በትክክል መንገድ እየሄደች ስለሆነ ጀምሬ ያልጨረስኳቸው ለአገሪቷ የሚጠቅሙ ብዙ ነገሮች ስላሉኝ አራት ዓመት ጨምሩልኝ በማለት ዜጎችን እየተማጸኑ ሲሆን ሚት ራምኒ ደግሞ የለም፣ ፕሬዚዳንቱ ላለፉት አራት ዓመታት እድል ተሰጥቷቸው ለአገሪቷ ብዙም ያደረጉት ነገር ስለሌለ እንደውም ደግማችሁ ከመረጣችኋቸው የአገሪቷ ኢኮኖሚ የበለጠ ሊጎዳ ስለሚችል ኢኮኖሚው እንዲሰራራ ለማድረግ እኔ መላና ዘዴ ያለኝ ና እኔን ምረጡኝ፣ ኦባማ በቃቸው እያሉ ነው። የሁለቱም ደጋፊዎች በበኩላቸው የምርጫ ዘመቻቸውን አጧጥፈው ይገኛሉ። ትላንትና የኦባማ ደጋፊዎች አራት ዓመት ይጨመር እያሉ ድጋፋቸውን ለኦባማ ሲሰጡ የነበረ ሲሆን የራምኒ ደጋፊዎች ደግሞ አይዞ አራት ቀን ብቻ ቀርተዋል ፕሬዚዳንት ልትሆን እያሉ ድጋፋቸውን ሰጥተዋል። ያም ሆነ ይህ ለምርጫ ቀን ዛሬን ጨምሮ ሶስት ቀናቶች ቀርተዋል። ማክሰኞ የአሜሪካን ዜጎች ፕሬዚዳንትና የምክር ቤት አባላትን ለመምረጥ ወደ ምርጫ ቦታዎች ይጎርፋሉ። እንግዲህ እዚህ ዩናይት ስቴትስ የምትገኙ ዜጋ የሆናችሁ የሙዚቃ ቀና አድማጮች ማክሰኞ ድምጻችሁን በመስጠት ዋነኛ የዜግነት መብታችሁን እንድትጠቀሙበት ላስታውሳችሁ ፈልጋለሁ። እንግዲህ እነዚህ ሁለት አበይት ጉዳዮች ናቸው በአሁኑ ሰዓት በዩናይት ስቴትስ እየተካሄዱ ያሉት። በአሁኑ ሰዓት የዋሽንግተን ዲሲ አየር ጸባይ ነፋሳማና ቀስቀስ ያለ ነው። ፀሐይዋም አልፎ አልፎ በደመናው ስር ሹልክ እያለች ትታያለች። የተከበራቸው ሙዚቃ ቀና አድማጮች አርባ ስድስተኛው የካንትሪ ዜማ የሽልማት ስነ ስርዓት ከትላንት ወዲ ተነሲ ተካሂዷል። እነማን በእጩነት ቀርበው እንደነበርና ና እነማን እንዳሸነፉ እነግራችኋለሁ ዜማዎቻቸውንም አሰማችኋለሁ። ከዚያ በፊት ግን በትላንትናው ምሽት በሄሪኬን ሳንዲ ለተጎዱ ሰዎች ፈጥኖ ለመድረስ ታዋቂ የሆኑ ድምፃውያንና ሌሎችም ከአምቱ ጌዘር በተሰኘ መፈክር ስር በቴሌቪዥን ገንዘብ ሲያሰባስቡ አምሽተዋል። በዚሁ ዝግጅት ላይ ከተገኙ ታዋቂ ድምፀውያን መካከል የኒውጀርሲ ተወላጅ የሆኑት ብሩስ ስፕሪንግስትን እና ጃን ቦንጆቢ ሲሆኑ የኒውዮርክ ስታተን አይላንድ ተወላጅ የሆነችው ክሪስቲና አጉሌራ ይገኙበታል። በርካታ ገንዘብ እንዳሰባሰቡ ነው ትላንትና ማታ የተገመተው። በሄሪኬን ክፉኛ ከተደበደበው ክፍል ክሪስቲና አጉሌራ የተወለደችበት ኒውዮርክ የሚገኘው ስታተን አይላንድ ይገኝበታል። የተከበራቸው ሙዚቃ ቃን አድማጮች፣ በመቀጠል ዘ ቮይስ ዊዜን የተሰኘውን የክሪስቲና አጉሌራን ዜማና ና ማይካንትሪ ሩን የተሰኘውን የብሩስ ስፕሪንግስትንን ዜማ አከታትዬ አሰማችኋለሁ። በመጀመሪያ ዘ ቮይስ ዊዜን ክሪስቲና አጉሌራ Young girl, don't cry I'll be right ready When your world starts to fall mm -hmm. Young girl, it's alright Your tears will dry You'll soon be free to fly -oh -oh -oh -oh. When you're safe inside of you a dream of a place where nothing's harder than it seems and sisters there's a blood-red circle on the cold dark ground and the rain is falling down the church door's thrown open i can hear the organ song but the congregation's gone my city of ruin My city of ruin Now the sweet bells of mercy drift through the evening trees Young men on the corner like scattered leaves. City of ruins, my city of ruins. now there's tears on the pillow darling where we slept and you took my heart when you left without your sweet kiss my soul is lost my friend tell me how do i begin again my city's in ruin my city's in ruins now with these hands with these hands with these hands with these hands i pray lord with these hands with these hands i pray for the strength lord For the faith, Lord. Come on, rise up. Come on, rise up. Come on, rise up. Come on, rise up. Come on, rise up. በመጀመሪያ ያደመጣችሁት ዘ ቮይስ ዊዜን የተሰኘውን የክሪስቲና አጉሌራን ዜማ ሲሆን ከዚያ በመቀጠል ደግሞ ማይ ሲቲ ኦፍ ሪውን የተሰኘውን የብሩስ ስፕሪንግስተንን ዜማ ነበር ያደመጣችሁት። ሁለቱም በሄሪኬን ሳንዲ ክፉኛ ከተጠቁት በኒውዮርክና ኒው ኒውጀርሲ ከተሞች ነው ተወልደው ያደጉት ትናንትና ማታ በገንዘብ ማሰባሰቡ ፕሮግራም ላይ ከክሪስቲናና ከብሩስ ጋር ከተገኙ ድምጻዊ መካከል ቢሊ ጆ ስቲቨን ታይለር ስቲንግ ሜሪ ጄ ብላይጅ እና ሌሎችም ተገኝተዋል የተከበራቸው የሙዚቃ ቀን አድማጮች አርባ ስድስተኛው የካንትሪ የሙዚቃ አሸናፊዎች ሽልማት ከትላንት ወዲያ ሀሙስ ዕለት በናሽቪል ቴነሲ ተካሂዷል በዚህም ምሽት ብሌክ ሼልተን ሶስት ዋንጫዎችን በማሸነፍ ቤቱ ይዞ ገብቷል ዘ ቮይስ በተባለው የዘፋኞቹ ውድድር ዳኛ ከሆነ በኋላ ተደናቂነቱ እየጨመረ የመጣው ብሌክ ሸልተን የዓመቱ ምርጥ የወንድ የሀገረሰብ ዜማ ተጫዋች በተሰኘው ክፍል ሲያሸንፉ ይህ ለሶስተኛ ጊዜ መሆኑ ነው። በነጠላ ዜማዎች በኩል አምስት ዜማዎች በእጩነት የቀረቡ ሲሆን ኦቨር ዩ የተሰኘው ብሌክ ሸልተን እና ባለቤቱ ሚሪንዳ ላምበርት በጋራ ሆነ የጻፉት ዜማ አሸናፊነትን ተቀራይተዋል። ኦቨር ዩ ውስለት በናሽቪል ቴነሲ በተካሄደው የካንትሪ ዜማ የዋንጫ ሽልማት ላይ አሸናፊነትን የተቀናጀውን ኦቨር ዩ የተሰኘውን የምሬንዳ ላምበርትና የብሌክ ሸልተንን ዜማ ነበር ያደመጥ ነው። ብሌክና ምሬንዳ ይህንን ዜማ የጻፉት ከዛሬ አስራ አምስት ዓመት በፊት በመኪና አደጋ ስለሞተው የብሌክ ሸልተን ወንድም ማስታወሻነት ነው። ከዚሁ ዜማ ጋር ሌሎች በእጩነት የቀረቡትን አራት ዜማዎች ብንመለከት ሁለቱ ምርጥ ዜማ ከተባሉ መካከል ሌላው በእጩነት የቀረበው ኤቨን ኢፊት ብሬክስ ዩር ሃርት የተሰኘው የኢሊ ያንግ ባንድ ነው። በዚሁ ክፍል ሌላ በእጩነት የቀረበው Watch as a storm blows through and I need you Cause Betunat Yakarabo, yeah, Black Shelton, Zemma, Sihon, Home, it's Sanyo, yeah, Derek Bentley, Zemma, and does you betunat Carwana per home? West on a plane bound west, I see her stretching out below. Land, blessed motherland, the place where I was born. Scar yeah she's got her scars sometimes it starts to worry me cause lose i don't want to lose sight of who we are from the mountains high to the wave crashed coast there's a way springsteen it's a new year eric church this day when i hear that song i see you standing there on that lawn discount shades store bought tie flip flops and cut off jeans somewhere between that sitting sun, i'm on fire i'm bone to run you looked at me and i was done just didn't start. i was singing to you you were singing to me i was so alive never been more free fired up my daddy's lighter and we sang oh, oh, oh, oh. stayed there till they forced us out and took the long way to your house i can still hear the sound of you saying Don't ፕሪንግስትን፣ የኤሪክ ቸርች ዜማ ነበረ። እንግዲህ ከእነዚህ ምርጥ ዜማዎች መካከል ኦቨሪዩ የተሰኘው የብሌክ ሸልተንና የሜሪንዳ ላምበርት ዜማ ነው በዚህ ዓመት ምርጥ ከተባሉ የካንትሪ ዜማዎች መካከል አሸናፊነቱን የወሰደው። ከወንድ የካንትሪ ድምፀውያን መካከል ጄሰን አልዲን፣ ሉክ ብራይን፣ ኤሪክ ቸርች፣ ብሌክ ሸልተንና ና ኪት አርበን በጩነት እየቀረቡ ሲሆን፣ ብሌክ ሸልተን በዚህም ክፍል አሸንፏል። ከሴት የካንትሪ ድምፀውያን መካከል ደግሞ ኬሊ ክላርክሰን፣ ሜሪንዳ ላምበር ላምበርት ማርቲና መክብራይድ ቴይለር ስዊፍት ኬሪ አንደርውድ እነዚህ አምስቱ በጩነት ሲቀርቡ ምሬንዳ ላምበርት ነች ያሸነፈችው። የዓመቱ ምርጥ አልበም በተሰኘው ክፍል ደግሞ በጩነት ያቀረቡት ቺፍ የኤሪክ ቸርች ፎር ዘ ሬከርድ የምሬንዳ ላምበርት ሆም የዴሪክ ቤንትሊ ኦውን ዘ ናይት የሌዲ አንቴበለም ቴልጌትስ ኤንድ ታንላይንስ የሉክ ብራይን አልበም ሲሆኑ በጩነት የቀረቡት ቺፍ የተሰኘው የኤሪክ ቸርች አልበም በማሸነፍ ዋንጫውን ወስዷል። የአርባ ስድስተኛው የካንትሪ አዋርድ ሽልማት ስነ ስርዓት መድረኩን የመሩት ብራድ ፔስሊና ኬሪ አንደሩድ ነበሩም። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹም ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የወጡትን ብንመለከት ሶስቱም ሳምንት የያዙትን ደረጃ አለቀቁም። ለማስታወስ ከፈለጋችሁ ሰምናይት የተሰኘው የፈን ዜማ የሶስተኝነትን ደረጃ እንደያዘ ሲሆን ኦፓን ያን ምስታ የተሰኘው የሳይ ዜማ ደግሞ የሁለተኝነቱን ደረጃ አለቀቅም። የአንደኝነቱን ደረጃ አልለቅም ብሎ የሰነበተው ዜማ ደግሞ ዋን ሞር ናይት የተሰኘው የማሩን ፋይፍ ዜማ ነው የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቀን አድማጮች ያለ ሰዓት እየተገባደደ ነው ለዛሬ የምሰናበታችሁ ጋነም ስታይል በተሰኘው የሳይ ዜማ ሲሆን፣ እዚህ ዩናይት ስቴት የምትገኙ አድማጮቻችን ዛሬ ሌሊት ሰዓት ይቀየራል እና ሰዓታችሁን አንድ ሰዓት ወደኋላ መመለስ እንዳትረሱ ላስታውሳችሁ እፈልጋለሁ። ሌላው ላስታውሳችሁ የምፈልገው በመጪው ማክሰኞ ለምርጫው ድምፅ መስጠታችሁን እንዳትረሱ ነው። ሳምንት እንገናኛለን። እስከ ሳምንት Ba salam, ba fikiran na, ba tinansam ba, da saling makuneneng, panie bakul. Ciao. Oppan Gangnam Star, Gangnam Star. 낮에는 따스러운 인간적인 여자, 커피 한 잔에 여유를 아는 품격 있는 여자. 밤이 오면 심장이 뜨거워지는 여자. 그런 반전 있는 여자. I'm star. Opang Gangnam Style Gangnam Style Op አድማጮች አሁን ማጠቃለያ ዜና ላሰማና እነሰናበት ከሁለት ቀናት በኋላ በሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ፕሬዝደንት ባራክ ኦባማና ተፎካካሪያቸው የቀድሞ የማሳቹሴትስ ሀገረ ገዢ ሚት ሮምኒ በሀገር አቀፍ የህዝብ አስተያየት ግምገማ ውጤቶች መሰረት እጅግ በተቀራረበ የመራጭ ድጋፍ አሀዝ ላይ እንዳሉ ተጠቁሟል። ፕሬዝደንቱ በምርጫው ለማሸነፍ የሚያበቃውን ሁለት መቶ ሰባውን ድምጽ ለማግኘት ወሳኝ በተባሉት የብርቱ ፍልሚያ ክፍለ ሀገሮች ከሮምኒ በጥቂቱ በለጥ የሚል የመራጭ ድጋፍ እንዳላቸው ይኸው የህዝብ አስተያየት መለኪያ ያመለክታል። ሁለቱም እጩዎች ዛሬ ቅዳሜ ከነዚህ ቁልፍ ክፍለ ሀገራት በአንዳንዶቹ የምረጡኝ ዘመቻቸውን በማካሄድ ላይ ናቸው። ሶማሊያ ውስጥ ሁለት አጥፍቶ ጠፊዎች በአንድ የብሪታንያ ዜጋ በሆኑ የሀገሪቱ ተወላጅ ንብረት ሌላ ምግብ ቤት ላይ ኢላማ ያደረገ የሚመስል የቦምብ ጥቃት አደረሱ። አራት ሰዎች ተገድለዋል። በናይጄሪያ የጸጥታ ኃይሎች አንድ የቱርክ ሰው የጠለፉ ተብለው የተጠረጠሩ ሰዎች የተደበቁበትን ስፍራ ወረው ባደረሱት ጥቃት አስራ አራት ሰዎች ገድለዋል። ሰው ሰውየውን የጠለፉት ጠላፊዎች ማስለቀቂያ ተከፍሏቸው ለቀዋቸዋል። በሌላ ዜና እማኞች እንደተናገሩት የናይጄሪያ ወታደሮች ማይዱጉሪ ከተማ ውስጥ የሚበዙት ወጣት ወንዶች የሆኑ ከአርባ የሚበልጡ ሰዎችን በጥይት ገድለዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ፕሮግራሙን ከቴክኒክ መሐንዲሶቹ ጋር በመራለን ቴሌ ላይምባህ እንዲሁም ሌሎቹም ባልደረቦች የስም የምሰናበታችሁ ሰሎሞን አባተ ነኝ። ነገ መስታወት ይጠብቃችኋል። ለዛሬ ሰላም በደህና